ዛሬ በአዲስ አበባ ስታዲየም በተደረገው የአከባበር ስነስርዓት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የደርግን ስርዓት አፋኝነት በተለይ ለወጣቶች አጽንዖት በመስጠት እንዲህ ሲሉ አስታውሰዋል። ዛሬ 30 ዓመት የሞላው ወጣት የሚያውቃትና በተግባር የተለማመደባት አዲሱን ኢትዮጵያ ብቻ ነው። ወጥቶ መግባት ብርቅ ይሆንባት የነበረችውን፣ ወጣቶች ለአፈናና ለሞት የሚታደኑባትን፣ እናቶች ለልጆቻቸው ማደግና መጎርመስ የሚሳቀቁባትንና ዜጎች ሀብት ማፍራት ቀርቶ ለማፍራት ማሰብ የማይችሉባትን የቅድመ ሀያ ሰማኒያ ሶስት ዓመተ ምህረት ኢትዮጵያን ሲነገር ከመስማት ውጪ አያውቋትም፣ አልተለማመዱባት። ለምናውቃትና ለኖርንባት ግን ያቺ ኢትዮጵያ የዜጎች ቁም እስር ቤት ነበረች ቢባል ማጋነን አይሆንም። ያቺ የቀድሞ ኢትዮጵያ ሀያ አምስት ዓመት በነጻነት በመኖራችን ካረሳን በስተቀር በዓለም መድረክ የተገፋች የረሃብ የቸነፈር ተምሳሌት የነበረች ኢትዮጵያ የሚል ስም በተሰማበት ሁሉ በሞት አፋፍ ላይ የደረሱ የገረጡ ህጻናት በሰው አእምሮ ድቅን የሚሉባት በአጋጣሚ ከሌላ አገር ዜጋ ጋር የተገናኘ ኢትዮጵያዊ ደፍሮ ራሱን ለማስተዋወቅ የሚያፍርባት እንዲሁም ከዜጎች ማህበራዊ ጉስቁልና የተነሳ አንገትን የምታስደፋ ኢትዮጵያ ነበረች። ከባድና ውስብስብ ምዕራፎችን አልፎና ከፍተኛ መስዋዕትነት ተከፍሎበት የደርግ ስርዓት ሊወገድ መቻሉን ያስታወሱት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግራቸውን ሲቀጥሉ የፌዴራላዊ ስርዓትን ተግባራዊ ያደረገው የኢፍድሪ ህገ መንግስት የህዝቦችን የዘመናት የማንነት ጥያቄ ሙሉ ለሙሉ ከመመለሱን ባሻገር የዜጎች ሰብአዊና ዲሞክራሲያዊ መብቶች ሳይሸራረፉ እንዲከበሩ እውቅናና ጥበቃን ሰጥቷል። ይህም በአገሪቱ አስተማማኝ ሰላም እንዲሰፍን ዋስትና ያለውና የዳበረ የመደብለ ፓርቲ ዲሞክራሲያዊ ስርዓት እንዲሰፍን እንዲሁም ፈጣን ቀጣይነት ያለውና ሁሉንም ተጠቃሚ የሚያደርግ ፍትሐዊና ዘላቂ እድገት እንዲረጋገጥ ምቹ መደላድሎችን ፈጥሯል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በመጨረሻም ህዝቡ የድርግን ስርዓት ለመገርሰስ ያሳየውን ቆራጥነት፣ ድህነት ለመደምሰስ በሚደረገው ትግልም ተሳትፎውን ያጠናክር ሲሉ ጥሪ አቅርበዋል። በዓሉ በመላ ሀገሪቱ በተለያዩ ዝግጅቶች ሲከበር ነበር የሰነበተው። እዚህ አዲስ አበባ በሚገኘው የሚሊኒየም አዳራሽ በዓሉን የተመለከተ አውደ ርዕይ በህዝብ እየተጎበኘ ነው። የፌዴራል መስሪያ ቤቶችም በየጽህፈት ቤቶቻቸው በዓሉን አክብረውታል። ተዘዋውረን ካየናቸው የኢትዮጵያ ፖስታ አገልግሎት ድርጅት ይገኝበታል። የድርጅቱ ዋና ስራ አስኪያጅ አቶ ግደይ ገብረ ዮሐንስንም አነጋግረናቸዋል። የእኛ እንደ ፖስት አገልግሎት ድርጅት ዋናው ህብረተሰባችን በዚህ ዙሪያ ድርሻችን ልንወጣ ከሆነ አገልግሎታችን ተደራሽ ለማድረግ በተለይ በተለይ አሁን ወረዳ ድረስ አገልግሎታችን በተሟላ ሁኔታ እየሰጠን ያለንበት ሁኔታ ነው ያለው። ይህንን ግን ወደ ቀበሌ ድረስ ለማድረስ እስከ አስራ ስድስት ሺህ ቀበሌዎች ለማዳረስ ከእኛ ከሚኒስትራችንና ከኢትዮ ቴሌኮም በጋራ እየሆነ እየሰራን ያለበት ሁኔታ ነው ያለ። ስለዚህ ቃላችን ስናድስ በመጀመሪያ አገልግሎታችን ተደራሽ ማድረግ፣ ሁለተኛ ደንበኞችን በአክብሮት የማገልገል በቀና ልቦና የማገልገል ከዚህ አኳያ ውጤታማ የሆነ ስራ በመስራት አገራችን የጀመረችውን የህዳሴ ጉዞ የበኩላችንን እና የድርሻችን ለመወጣት በማሰብ ነው ቃል ገብተናል። ይህንን ለማድረግ ደግሞ ቆርጠን ተነስተናል። በሌላ ዜና ሰማያዊ ፓርቲ በዓሉን አስመልክቶ ለዶች ቨለ በላከው መግለጫ በአገሪቱ አፈና፣ እስርና የኢኮኖሚ ድቀት መስፋፋቱን በመጥቀስ ኢትዮጵያ በልጆቿ አኩሪ መስዋዕትነት ዳግም ትነሳለች ብሏል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም